በጎርጎረሳዊው የዘመን ቀመር ከ2013 አንስቶ የእስራኤል የሀገር ውስጥ ጉዳይ ሚኒስትር በኢትዮጵያ የሚገኙ ከ9000 በላይ ቀሪ የቤተ እስራኤል አባላትን ለማጓጓዝ እቅድ መያዙን ሲገልጽ ቆይቷል። ይህ እቅድ ከሁለት ዓመታት ቆይታ በኋላ ታዲያ በ2015 በሀገሪቱ ምክር ቤት የጸደቀ ቢሆንም የበጀት እጥረት አጋጥሟል በሚል ሳቢያ የማህበረሰቡ አባላት ወደ እስራኤል የሚያደርጉት ጉዞ በታቀደው መሰረት ሳይከናወን ቆይቶ ነበር። የተለያዩ የሰብአዊ መብት ድርጅቶች ግለሰቦች እንዲሁም በሀገሪቱ የሚገኙ የኢትዮጵያ ቤተ እስራኤላውያን በተለያዩ ጊዜያት የጉዞውን መዘጌት ሲቃወሙ ቆይተዋል ተቃውሞውን ተከትሎ የሀገሪቱ መንግስት በየወሩ 100 ኢትዮጵያዊ መሰረት ያላቸውን ቤተ እስራኤላውያን ለማጓጓዝ የሚያስችል በጀት ለማፈላለግ በጎርጎረሳዊ ሚያዝያ 2016 ዓ ም ስምምነት ፈርሟል በተያዘው ዓመትም በሺህ የሚቆጠሩ ሰዎች ይገባሉ ተብሎ በጀት መያዙን ለማህበረሰቡ አባላት መብት የሚታገለውና ጠበቃ የተሰኘው ድርጅት ዋና ስራ አስጋጅ አቶ ፋንታሁን አሰፋ ለዶቸ በለ ገልጸዋል። ያለፈው አንድ አመት ተኩል አካባቢ እንደገና ሌላ ውሳኔ አልፎ በአመት እንግዲህ ባለነው አመት ማለት ነው፣ ሁለት ሺ አስራ ሰባት አመተ ምህረት ወደ አንድ ሺ ሶስት መቶ የሚሆኑ ግለሰቦች እንደሚመጡ ውሳኔ ሆኗል። ለዚህም ባጀት እንደተቆረጠ ነው ውሳኔው የተላለፈ። በዚህም መሰረት ከሰባት ወራት ወዲህ የመጀመሪያ ናቸው የተባሉ ከሰባ በላይ የሚሆኑ የማህበረሰቡ አባላት በዚህ ሳምንት ማክሰኞ ምሽት እስራኤል መግባታቸውን የተለያዩ መገናኛ ብዙኃን ዘ ተዘግበዋል የተነጣጠሉ ኢትዮጵያዊ መሰረት ያላቸው ቤተ እስራኤላውያን ቤተሰቦችን እንዲገናኙ ሲታገሉ መቆየታቸውን የገለጹት አቶ ፋንታሁን ለበርካታ ዓመታት የተለያዩ ቤተሰቦች መገናኘታቸው አስደስቷቸዋል። ከዘመድ መለየት በጣም ቀላል ነገር አይደለም። ስለዚህ እነዚህ አሁን እየመጡ ከዘመዶቻቸው ተለይቶ የቆዩ ሁሉ መጥተው በሚገናኝበት ጊዜ በጣም ትልቅ ደስታ ነው የሚሰማኝ። ምክንያቱም አንድ ሰው ከወላጆቹ ከዘመዱ ተለይቶ መቆየቱ በጣም ትልቅ ችግር ነው። በአሁኑ ጉዞ ቤተሰቦቻቸው ወደ እስራኤል ከመጡላቸው መካከል አቶ እያዩ ወርቁ አንዱ ናቸው። እሳቸው እንደሚሉት ቀደም ሲል ከእህትና ወንድሞቻቸው ጋር ሰባቱ ነው ለጉዞ ቢነሱም ሁለቱ እህቶቻቸው ግን ኢትዮጵያ ውስጥ ቀርተው ነበር። አንዷ እህታቸውም ጉዞ በመጠባበቅ ላይ እያለች በሞት ተለይታለች። ይሁን እንጂ የአሁኑ ጉዞ ከሟች እህታቸው ልጆች ጋር እንዲገናኙ ረድቷቸዋል። መምጣት የሚገባ ሰዎች መንገድ ላይ በመቅረታቸው ይህ ያሳዝነኛል። ነገር ግን አሁን ልጆች በመምጣታቸው እህቴ በቃ እንዳልሞተች እና የሷ ምትክ የሆኑ ወደ እስራኤል ሀገር ወደ ዘሮቻቸው መቀላቀላቸው በጣም ደስ ብሎኛል ማለት ነው። ከዓመታት በላይ በእስራኤል ሀገር እንደቆዩ የሚናገሩት አቶ ቴዎድሮስ ዘውዴ በበኩላቸው በቆዩባቸው ዓመታት ሁሉ ለኢትዮጵያ ይሁዲዎች መብት ሲታገሉ መቆየታቸውን ገልጸዋል። አሁን የተጀመረው የተለያዩ ቤተሰቦችን የማገናኘት ስራም የሚያስመሰገን በመሆኑ ሊቀጥል ሊቀጥል ይገባል። ብለዋል። መጀመሪያ ጊዜ በስንት አመት በሰባት አመት እና በስምንት አመት አሁን እነዚህ ሰባ ሰዎች የመጡ ዘመዶቻቸው መምጣታቸውን በጣም እየተደሰቱ ስለሆነ አቀባበሉም ሌላ ነበረ። በእውነት የሚያ አትደስትና ሁኔታው ተለያይተም እናት አባት ልጅ ከአባቱ አባት ከልጁ ተለያይቶ የነበረውን መገናኘቱ በጣም እኛ ተደስተናል። መንግስት ግን አመሰግነው እፈልጋለሁ አመሰግነውም አለው። በእስራኤል ሀገር በአሁኑ ጊዜ ከአንድ መቶ ሰላሳ አምስት ሺህ በላይ ኢትዮጵያዊ መሰረት ያላቸው ቤተ እስራኤላውያን ይገኛሉ። ከነዚህም ውስጥ ወደ ሀያ ሁለት ሺህ የሚጠጉት በጎርጎረሳዊው አስራ ዘጠኝ ሰማኒያ አራት ና አስራ ዘጠኝ ዘጠና አንድ በተካሄደው ዘመቻ ሙሴና ዘመቻ ሰሎሞን ወደ ሀገሪቱ የገቡ መሆናቸውን መ ረጃዎች ያመለክታሉ።